የኢሉባቦር አሌ ወረዳ ነዋሪዎች በወረዳቸው ከሚገኘው ከጉመሮሻይ ፋብሪካ በቂ ጥቅም እያገኘን አይደለም ሲሉ ቅሬታቸውን ለአሜሪካ ድምፅ አሰምተዋል። ነዋሪዎቹ በተለይ ፋብሪካው የሰው ኃይል ሲቀጥር በቂ እድል ለአካባቢው ነዋሪዎች አይሰጥም ብለው ነው አቤቱታ ያሰሙት። ፋብሪካው ግን የነዋሪዎቹን ጥቅም ለማስጠበቅ እየሰራሁ ነኝ ሲል መልስ ሰጥቷል። የወረዳው የግብርና ቢሮ ኃላፊ አቶ ወርቃ አያናም የነዋሪዎቹ ቅሬታ እውነት መሆኑን አምነው ወደፊት ይህን ችግር ለመፍታት ግን የወረዳው አስተዳደር በእቅድ እየሰራ ነው ይላሉ ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ ዝርዝሩን ያቀርብልናል በጉመሮሻ ፋብሪካ ዙሪያ የሚኖሩ የአለዲዱ ወረዳ ነዋሪዎች ከፋብሪካው የሚገባንን ጥቅም እያገኘን አይደለንም በማለት ያላቸውን ቅሬታ አሰምቷል ስማቸው እንዳይገለጽ የፈለጉ በፋብሪካው ዙሪያ ነዋሪዎች እንደሚሉት ፋብሪካው መጀመሪያ ሲቋቋም ከአካባቢው እንዲነሱ የተደረጉ አርሶ አደሮች ለመሬታቸው ምንም ካሳ አልተከፈላቸውም ከዚህም በተጨማሪ ፋብሪካው ሰራተኛ ሲቀጥር ለእኛ ለአካባቢው ነዋሪዎች በቂ ድል አይሰጥም በማለት ቅሬታ እንዳላቸው ይገልጻሉ ጀልቀባ ሻይ ን በስ ሞ ሰ ካሳኒጎዳንስኒከ ብራ ፋብሪካው መጀመሪያ ሲቋቋም ከቦታው ለተነሱ አርሶ አደሮች በቂ ካሳ ሳይሰጧቸው ነው ከመሬታቸው ያስነሷቸው። በሌላ በኩል ደግሞ የተማሩ የአካባቢው ወጣቶች በፋብሪካው ውስጥ የሚመጥናቸው ቦታ ላይ ተቀጥረው ተገቢ ደሞዝ እያገኙ አይደሉም። እኚህ የአካባቢው ወጣቶች እያሉ ከደቡብ አልያም ከሰሜን ነው አምጥተው የሚቀጥሩት። ሌላ የአካባቢ ወጣት ሲናገር በተለይ የአካባቢ አርሶ አደሮች ላሞችና ፍየሎች በፋብሪካው መሬት ክልል ውስጥ ሲገኙ ፋብሪካው ከባድ ቅጣት ይቀጣል፣ በዚህም የተነሳ ቤተሰቤ ከቦታው ለቋል ሲል ይናገራል። በቅርቡም በፋብሪካው ማሳ ላይ የእሳት ቃጠሎ ደርሶ ነበር። ሕዝቡ ባደረገው ስብሰባ ላይ ቅሬታ ቢያቀርብም ፋብሪካው ግን በቂ መልስ ሳይሰጠን እንዲሁ በቸልተኝነት አለፈ ሲል ይህ ወጣት ያስረዳል። አኑመ ደበለቴ ማቲ ኮ ደበለኔ ማናነው መ ዋሻሽ ከነገ ቱሬ አፈላማ ከና ከፈሌ ከፈሌ እኔና ቤተሰቦቼ እዚህ ፋብሪካ አካባቢ ነበርን። የምንከፍለው ቅጣት ሲከብደን ቦታውን ለቀን ሄድን። የቤት እንስሳት ፍየሎችና በጎችን የመሳሰሉ አህዮች ወደ ፋብሪካው ማሳ ከገቡ የሚጣለው ቅጣት በጣም ከፍተኛ ነው። ቢያንስ ለአንድ አህያ እስከ አንድ መቶ ሀምሳ ብር የሚደርስ ክፍያ ነው የምንጠየቀው። ባለፈው በፋብሪካው ማሳ ላይ ባልታወቀ ሁኔታ የእሳት አደጋ ደርሶበት ነበር። በዚያም የተነሳ በተደረገው ስብሰባ የአካባቢው አርሶ አደሮች ለወረዳው አስተዳደር እና ለፋብሪካው ቅሬታ ቢያቀርቡም በስብሰባው ላይ የነበሩ የፋብሪካው ተወካዮች ግን እኛን የሚያስተዳድረን የፌዴራል መንግስት ነው የወረዳ አስተዳደር አይደለም ሲሉ ነው መልስ የሰጡን። በጊዜው ጥያቄ ያቀረቡ ሰዎችንም የደሞዝ ቅጣትና የተለያዩ እርምጃዎች እንዲወሰድባቸው ተደርጓል። የነዋሪዎቹን ቅሬታ አስመልክተን የፋብሪካውን ዋና ስራ አስፈጻሚ አቶ መሰረት ጥሩነ ተሰማን የጠየቀን ሲሆን እሳቸው እንደሚሉት ግን የቀረበው አቤቱታ የተጋነነ ነው። የአካባቢው አርሶ አደሮች ተጠቃሚ እንዲሆኑ በተቻለ መጠን በመስራት ላይ ነን ሲሉ አስረድተዋል። ምንድነው፣ አሁን እዚህ ጋር ከብቶች አሉ፣ አህዮች አሉ። እነዚህ ከብቶች እና አህዮች በቀጥታ ልማቱ ክልል ውስጥ ገብተው አይደለም መሰማረት ያለባቸው። ሆኖም እኛ ገንዘብ አስከፍለን ልማቱን ትርፋማ ለማድረግ አይደለም። ይሄ አሁን ልማቱ ውስጥ ደን አለ ሪዘርቭድ የሆነ ደብር። ስለዚህ ገበሬዎች ከብቶቻቸውን የሚያሰማሩት እዚህ ደን ውስጥ ነው። እንደገና ሻይ ውስጥም ከብቶች ይሰማራሉ። ሻይ ደግሞ በተፈጥሮ ከየትኛውም እንስሳ ጋራ ልኪክ እንዲኖረው አይፈቀድም። ምክንያቱም ከጥራቱ ጋር ተያይዞ ነው። የዚህ የሬንፎሬስት አላያንስ ሰርቲፊኬሽን በየዓመቱ እናገኛለን። እነሱ ስሱ ይከለክላል። ስለዚህ ከብቶቻችሁን ጠብቁ፣ ፈርሶቻችሁንም አህዮቻችሁንም ጠብቁ ብለን ማስታወቂያ ሁሉ እየለጠፍን ነው የምንነግረው። እንግዲህ ይህን ሁሉ አድርገን እንዲሲሉ ምናልባት አንድ ከብት ላይ እስከ ሀያ አምስት ብር እንዲጠጡ ይደረጋል። በሰው ኃይል ቅጥር ዙሪያ የነዋሪዎቹን ሰሞታ ግን ስራ አስኪያጁ አስተባብለዋል። በቅርቡ በፋብሪካው ማሳ ላይ ደርሶ ነበር የተባለው የእሳት አደጋ ምናልባት እየተነሳ ካለው የህዝብ ቅሬታ ጋር እያያዛል ወይ ብለን የወረዳውን ምክትል አስተዳደር አቶ ወራቃ አያናን ስንጠይቅ ጉዳዩ እስካሁን በፖሊስ እጅ ነው ብለዋል። ወደፊትም የአካባቢ ወጣቶች በ ፋብሪካ ውስጥ ተቀጥረው በይበልጥ ተጠቃሚ እንዲሆኑ ወረዳው ከፋብሪካ ጋር እየሰራ መሆኑንም አክለው ተናግረዋል። የጉመሮ ሻይ ልማት ድርጅት በሚድሮክ ኢትዮጵያ ግሩፕ የሚተዳደር የግል ሻይ ፋብሪካ ሲሆን በዊክሊክስ የተለቀቀው መረጃ እንደሚያመለክተው ሚድሮክ ኢትዮጵያ ግሩፕ በ24 ሚሊዮን ዶላር ነው ከኢትዮጵያ መንግሥት የገዛው ለአሜሪካ